ጋቢና ቪኦኤ ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባጭ የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው ኔ ኔ ጽዮን ግርማ ከጎን እዚህ ጋቢና ቁጭ ብላለች። ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። በምስራቅ ኢትዮጵያዊቷ ሀረር ከተማ በዛሬው ዕለት እየተከበረ በሚገኘው በዓል ላይ ጠቅላይ ሚኒስትሩ ያደረጉት ንግግር ላይ ዘገባለን። በአገራችን አፍሪካ፣ እንዲሁም በዓለም ህብረተሰብ ዘንድ በልጆቿ አኩሪ ስራዎች ይበልጥ ተሰሚነቷ እንዲጎላ ለማድረግ ይህ የኢትዮጵያነት መንፈስ በሁላችንም ልብ በጥልቀት መስረጽ ይኖርበታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበዓሉ ላይ ካደረጉት ንግግር ቀንጨባ አድርገን ነበር ያሰማናችሁ። በርካታ ጉዳዮችን የዳሰሰው የአፍሪካ ጥናቶች ማህበር 59ኛ ዓመታዊ ስብሰባ ባሳለፍነው ሳምንት ለ3 ቀናት በዋሽንግተን ዲሲ ተካሂዷል። ዘገባለን ዋናው ኢትዮጵያ ገቨርንመንት ማድረግ ያለበት ሪፎርም ማድረግ ኢኮኖሚክ ሪፎርም ወደ ኢንክሉሲቭ መሄድ አለበት። ፕሮፌሰር ሲሳይ አሰፋ ከሚችጋን ዩኒቨርሲቲ በጥናት ውይይት ላይ ካደረጉት ንግግር ላይ የተወሰደ ነው ያሰማ ናችሁ ጋቢና ቪኦኤ አብራችን ካድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ የጋቢና ቪዮ አድማጮች አጠርላሉ። የምሽቱ ዜናዎች ጽዮን ግርማ። ተመልሼ መጥቻለሁ። ቃለ መሀላ ፈጽመው በይፋ ስራ ለመጀመር ስድስት ሳምንታት ግድም የቀራቸው ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የካቢኔ አባሎችን መረጣ ሂደት እያፋጠኑ ነው። በያዝነው ሳምንት ውስጥ ብቻ የመከላከያ ሚኒስቴር፣ የአካባቢ ደህንነት ጥበቃ መስሪያ ቤት፣ የሀገር ውስጥ ደህንነትና የቤቶችና የከተማ ልማት ሚኒስቴሩን እንዲመሩ የተሰየሙ ኃላፊዎች እንዲሁም በቻይና የዩናይትድ ስቴትስ አምባሳደር በራሳቸው ወይም በሽግግሩ ባለስልጣናት ተገልጸዋል። እንዳለፈው ጊዜ ሁሉ አዲሶቹ ተመራጮችም ውዝግብ አስነስተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በአውሮፓና በተቀረው ዓለም የአምባገነንነት ስጋት እያደገ መጥቷል ሲሉ የአውሮፓ አቻዎቻቸውን አስጠነቀቁ። ሚስተር ኬሪ ሀምቡርግ ውስጥ በአውሮፓ የጸጥታና ትብብር ሚኒስቴሮች ስብሰባ ላይ ሲናገሩ እያደገ መጥቷል ያሉት የአምባገነን አስተሳሰብ ወደ ሰብአዊ መብቶች ረገጣና መገናኛ ብዙኃንን ወደ መገደብ እንዲሁም አለመቻቻልና ወደ ጥላቻ ወንጀሎች ተሸጋግሯል ብለዋል። ከእንግዲህ ወዲያ አምባገነንነት፣ ጭቆናና ተቃውሞን ለማፈን መሞከር ለማናችንም አይበጅም ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጆን ኬሪ አሁን የምትሸራረፈዋ እያንዳንዷ መሰረታዊ የሰው ልጆች መብት ወደለየለት አምባገነንነት ጎዳና የምትወስድ ጡብ ድንጋይ ናት ሲሉ አስረድተዋል። የምስራቅ ዩክሬን ሁከትና የሶሪያ ወንጀልን ይዞ መቆየት ለረዥም ጊዜ ምላሽ ያላገኘ በመሆኑ የአውሮፓ የጸጥታ ትብብር ድርጅት በጀመረው የሰላም ድርድር ጥረት እንዲቀጥልም ኬሪ አስ መልእክት አስተላልፈዋል። በአሌፖ አማጽያን ላይ ድል ለመቀዳጀት የተቃረቡት የሶሪያው ፕሬዚዳንት ባሻር አላድ ሲናገሩ ለአምስት ዓመታት የዘለቀው ሁከት እስኪያበቃ ውጊያው ይቀጥላል ብለዋል። አሳድ ዛሬ ይህን ያሉት በሩሲያ ጦር ሰራዊት የሚታገዘው ኃይላቸው እንደ አውሮፓውያን አቆጣጠር ከ2012 ዓ ም ጀምሮ በሽምቅ ተዋጊዎቹ ቁጥጥር ስር የቆየችውን የጥንታዊቷን አሌፖ ከተማ ሶስተኛ አራተኛ ግዛት ባስለቀቀ ማግስት ከመንግስታዊ አልዋተን ጋዜጣ ጋር ባደረጉት ቃለ ምልልስ ነው። በጋና ትላንት የተካሄደውን ፕሬዚዳንታዊ የምክር ቤት አባላት ምርጫ ተከትሎ ዛሬ የድምፅ ቆጠራው ተጀምሯል። አድማጮች ለሰአቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋውና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር የኢትዮጵያዊነት ማንነት በሁላችንም ልብ ውስጥ ሊሰርጽ ይገባል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ አቀረቡ። የኢትዮጵያ ሕዝቦች የራሳቸው ማንነት ያላቸውን ያህል የጋራ የሆነ ጠንካራ ኢትዮጵያዊ ማንነትም አላቸው ሲሉ ተናግረዋል። የኤፌድሪ ፕሬዝዳንት ሙላቱ ተሾመና ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ የክልል ርዕስ መስተዳድሮችና ከፍተኛ የመንግስት ባለስልጣናት የበዓሉ ተካፋይ ሆነዋል። ከዚህ በተጨማሪም የሱዳኑ ፕሬዝዳንት ኦማር ሐሰን አልበሽር የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌና የሶማሊያ ፕሬዝዳንት ሀሰን ሼክ መሐመድ ጨምሮ የበርካታ ሀገራት ተወካዮች በበዓሉ ላይ ተገኝተዋል። በበዓሉ ላይ ከፍተኛ የመንግስት ባለስልጣናት ንግግር ያደረጉ ሲሆን የኢትዮጵያ ብሔር ብሔረሰብ ሕዝቦች ተወካዮች ባህላዊ ትርኢትም አሳይተዋል። እስክንድር ፍሬው ከድሬዳዋ ያደረሰን ዘገባ አለ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህንን የተናገሩት በምስራቅ ኢትዮጵያዊቷ ከተማ ሐረር በተከበረው የብሔር ብሔረሰቦችና ና ህዝቦች በዓል ላይ ነው። ለአስራ አንደኛ ጊዜ በተከበረውና ከሁሉም የአገሪቱ አካባቢዎች የተወከሉ እንግዶች በታደሙበት በዓል ላይ የተናገሩት ጠቅላይ ሚኒስትሩ ካተኮሩባቸው ነጥቦች አንዱ ኢትዮጵያዊነት ነው። የአገራቸውን ታሪክ ባህላዊ ሀብትና ውበት ያነሱት ጠቅላይ ሚኒስትሩ ኢትዮጵያውያን ውብ የሆኑ የብዙ ቋንቋዎች ባህሎችና ማንነቶች መገለጫ ነን ሲሉም ተናግረዋል። ኢትዮጵያዊነት በሁሉም ልብ ሊሰርጽ እንደሚገባም ጥሪ አቅርበዋል። ኢትዮጵያ የምትገኝበት የአፍሪካ ቀንድም ሆነ በአገራችን አፍሪካ እንዲሁም በዓለም ኅብረተሰብ ዘንድ በልጆቿ አኩሪ ስራዎች ይበልጥ ተሰሚነቷ እንዲጎላ ለማድረግ ይህ የኢትዮጵያነት መንፈስ በሁላችንም ልብ በጥልቀት መስረጽ ይኖርበታል። የአገር ፍቅር ማለት የህዝቦቿ ፍቅር በመሆኑ በመተሳሰብ እና በመከባበር እንዲሁም በጋራ ተጠቃሚነት ላይ የተመሰረተ የሀገራዊ አንድነት በውስጣችን ይበልጥ መጠናከር ይኖርበታል። ቋንቋን መሰረት ያደረገውን የኢትዮጵያ ፌዴራሊዝም የሚተቹ አንዳንድ የፖለቲካ ኃይሎች በህዝቦች መካከል ልዩነቶችን እያሰፋ መምጣቱን ይናገራሉ። የብሔር ብሔረሰቦችን መብት የሚያስከብረውም በኢትዮጵያዊነት ላይ አሉታዊ ተጽዕኖ በሚያሳድር ሁኔታ እንደሆነ ያምናሉ። ጠቅላይ ሚኒስትር ኃይለማርያምና መንግስታቸው ግን እንደዚህ አይነት ትችቶችን አይቀበሉም። እንዲያውም ህገ መንግስቱ ከጸደቀበት ጊዜ አንስቶ እስከዛሬ ባለፉት 22 ዓመታት አዎንታዊ ውጤቶች መገኘታቸውን ያምናሉ። በህዝቦች መካከል ያሉ የተዛቡ ግንኙነቶችም ከታሪክ የተወረሱ መሆናቸውን ጠቅላይ ሚኒስትሩ በዛሬው ንግግራቸው ጠቅሰዋል። እነዚህን የተዛቡ ግንኙነቶችም በአብዛኛው ማረም መቻሉን አመልክተዋል። የዚች ሀገር ዜጎች ብሔረሰባዊ ማንነታቸውንም ሆነ ኢትዮጵያዊነታቸውን ማጠናከር እንደሚችሉም ነው የጠቆሙት። ኢትዮጵያን መውደድና ማክበር እንደሚገባም ተናግረዋል። የኢትዮጵያ ህዝቦች የራሳቸው ማንነት ያላቸውን ያህል የጋራ የሆነ ጠንካራ ኢትዮጵያዊ ማንነትም አላቸው። በዚህ ኢትዮጵያዊነት መንፈስ በመመራትም እጅግ ውስብስብና ፈታኝ በሆነው የወቅቱ የዓለማችን ሁኔታ ውስጥ አገራችን በድል ጎዳና እንድትገሰግስ ሁላችንም ታላቅ ወገናዊ ኃላፊነት በጫንቃችን ተሸክመናል። አገራችን ኢትዮጵያን በሙሉ ልባችን ወደናትና አክብረናት፣ የህዝቦቿ ጠንቀኛ ጠላት የሆነውን ድህነት ጠራርገን ለማስወገድ እንዲሁም እስካሁኑ በተገኙ ተስፋ ሰጪ ድሎች ቀና ማድረግ የጀመርነውን አንገታችንን መልሰን ላናጎብጥ ጠንክረን መስራት ያለብን ይሆናል። ባለፉት አስራ አምስት ዓመታት የተካሄዱ የተሃድሶ እንቅስቃሴዎች በኢትዮጵያ ከፍተኛ የኢኮኖሚ እድገት እያመጡ መሆኑንም ጠቅላይ ሚኒስትር ኃይለማርያም አስታውሰዋል። እድገቱ የፈነጠቀው የተስፋፋና በኢትዮጵያ ሕዝቦች ዘንድ ተጨማሪ የእድገት ጥማትና ተጨማሪ ፍላጎት አምጥቷል ሲሉ አስረድተዋል። መንግስት ውጤቱ እንዲመጣ የሚደነቁ ስራዎች መስራቱንም አስታውቀዋል። ከዚህ በተቃራኒ ግን የመንግስትን ስልጣን የለውጥ መሳሪያ ከማድረግ ይልቅ የግል ኑሮ መሰረት የማድረግ ዝንባሌ መታየቱን ተናግረዋል። እናም ቀኑ ሲከበር እስካሁን የተገኙትን ድሎችና ውጤቶች አስፋፍቶ መቀጠል እንደሚያስፈልግ ተናግረዋል። የታዩትን የተሳሳቱ አስተሳሰቦችና ሕጸጾች ለማስወገድ የተጀመረውን በጥልቀት የመታደስ አገራዊ ንቅናቄም ማስቀጠል እንደሚያስፈልግ አሳስበዋል። ለ11ኛ ጊዜ በተከበረው በዓል ላይ እንዳለፉት በዓላት ሁሉ ከሁሉም የሀገሪቱ አካባቢዎች የተወከሉ ኢትዮጵያውያን ከፍተኛ ባለስልጣናት፣ አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች ተገኝተዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ንግግራቸው በሀገሪቱ እየተተገበረ ስላለው የአስቸኳይ ጊዜ አዋጅ የጠቀሱት አልነበረም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው፣ ምስራቅ ኢትዮጵያ፣ ድሬዳዋ የምትከታተሉት የአሜሪካ ድምጽ የጋቢና ቪኦኤን ዝግጅታችንን ነው። አሁን ደግሞ ከድሬዳዋ ወደ አዲስ አበባ ነው የምናመራው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዶክተር መረራ ጉዲና በአስቸኳይ ከስር እንዲፈቱና መንግስት ከተቃዋሚ ፓርቲዎች ጋራ ውይይትና ድርድር እንዲጀምር ጠየቀ። ዶክተር መረራ የታሰሩበት ምክንያት ሰንካላ ሰበብ ነው ያለው የመድረክ በተቃዋሚዎችና የመድረክ መግለጫ ይቅርታ፣ በተቃዋሚዎችና በገዢ ፓርቲ የተደረሰውን መግባባትም የጣሰ ነው ብሏል። የዶክተር መረራ መታሰር የሀገሪቱን ሰላምና መረጋጋትም አደጋ ውስጥ ሊከተው እንደሚችል ያለውን ስጋት ገልጿል። መለስካቸው አምሀ ዝርዝሩን ከአዲስ አበባ አድርሶናል። መድረክ ዛሬ ይፋ ባደረገው የጽሑፍ መግለጫው ከሳምንት በፊት የአስቸኳይ ጊዜ አዋጁን ድንጋጌ በመጣስ ከአሸባሪ ኃይሎች ጋር በመገናኘት ተጠርጥረው የተያዙት የኦሮሞ ፌዴራላዊ ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በአስቸኳይ ከእስር እንዲፈቱ መንግስትም ከተቃዋሚ ፓርቲዎች ጋር ውይይትና ድርድር ለማካሄድ ቃል በገባው መሰረት ውይይትና ድርድሩ ጊዜ ሳይባክን እንዲጀመር ሲል ጥሪ አቀረበ። መድረክ በዚሁ መግለጫው ህዝባችን በሚሊዮኖች አደባባይ በመውጣት ላነሳቸው ብሶቶችና ጥያቄዎች ዘላቂ መፍትሔ ለመሻት በሚያስችሉን መሰረታዊ ጉዳዮች ላይ ለመነጋገር የሚያስችለን ሁኔታ እንዲመቻች መድረክ በመላው ህዝቦቻችን ስም ይህንን ታሪካዊ ሀገራዊ ጥያቄያችንን በድጋሜ ባንክሮ እናቀርባለን ብለዋል። ይኸው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ አሰራጨው የጽሁፍ መግለጫ ዶክተር መረራ በቅርቡ ከአውሮፓ ፓርላማ በተደረገላቸው ጥሪ መሠረት ለፓርቲያቸው የዲፕሎማሲ ሥራ ለማከናወን ወደዚያው እንዳመሩ ያስታውሳል። በዚያም ለአውሮፓ ፓርላማ የኢትዮጵያን ወቅታዊ ሁኔታ አስመልክቶ ገለጻ ማድረጉን እንደ ወንጀል መቁጠርና ከሽብርተኞች ጋር ተገናኘ፣ የአስቸኳይ ጊዜ አዋጁን ጣሰ፣ ወዘተ በሚሉ ሰንካላ ሰበቦች መንግሥት ለእስር ዳርጎታል ብሏል። በመድረክ ግንዛቤም አንድ የሕጋዊ ፖለቲካ ፓርቲ መሪ በሀገሪቱ ወቅታዊ ሁኔታ ላይ ገለጻ ማድረግን የአስቸኳይ ጊዜ አዋጁ ክልከላ እንደማይጥልበት ይናገራል። ከዚያም አለፍ ብሎ ይህ መድረክ ለአዋጁ ከሰጠው ትርጉም የተለየ ትርጉም ካለ ግልጽ እንዲደረግለት ሁለት ጊዜ ለኮማንድ ፖስቱ ደብዳቤ ጽፎ ምንም ማብራሪያ እንዳልተሰጠው ያስረዳል። ዶክተር መረራ ከሽብርተኞች ጋር ተገናኙ ስለተባለውም አንድ ዓለም አቀፍ ስብሰባ ቀርቶ በሰንበት የማህበር ስብሰባዎች እንኳን መቀመጫ ለእንግዳ የሚሰጠው ባዘጋጁ እንጂ የተጠራው እንግዳ በመረጠው አገባብ አለመሆኑ ይታወቃል ሲል ወንጀላውን አጣጥሮታል። መግለጫው አክሎም መድረክና አባል ድርጅቶቹ ሰላማዊ ትግልን የተቀበሉትና በተግባርም እያዋሉት ያለው የእምነታቸው መሠረት በመሆኑ እንጂ በማንም አስገዳጅነት አይደለም ብለዋል። አክለውም መድረክ ከኢህአደግ ጋር በተደጋጋሚ አድርጌያቸዋለሁ ባላቸው ድርድሮች የደረሱበትን መግባባት ይጠቅሳል። ይኸውም መንግስት ሽብርተኛ ከሚላቸው ድርጅቶች ጋር ግንኙነት ማድረግ ማለት ስምምነት ተፈራርሞ ድርጅታዊ ቁርጠኝነት መፍጠር ማለት ነው ብሏል። ስለሆነም ይላል መግለጫው፣ ስለሆነም የዶክተር መረራ እስራት ከአስቸኳይ ጊዜ አዋጆ ድንጋጌና መድረክ ከገዢው ፓርቲ ኢህአደግ ጋር ከደረሰበት የጋራ መግባባት ውጭ ነው ብሎታል። መግለጫው በመጨረሻ ዶክተር መረራ የመድረክና አባል ድርጅቱ የሆነው የኦሮሞ ፌዴራሊስት ኮንግሬስ መሪ እንደመሆኑ ካላግባብ መታሰሩ በሚሊዮኖች የሚቆጠሩ አባሎቻችንንና ደጋፊዎቻችንን እያሳሰበ መሆኑ የሀገራችንን ሰላምና መረጋጋት ችግር ውስጥ የሚያስገባ እንዳይሆን ስጋት እንዳለን እንገልጻለን ብሏል። መንግስት በተደጋጋሚ ዶክተር መረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን በመጣሳቸው እንደሆነ መግለጹ አይዘነጋም። My list got the America Dims Radio, Caddis Ababa. I'm trying to put you in the worst mood. Uh. P1 cleaner than your church shoes. Belly uh. point two just to hurt you. Uh. All red lamps to tease you. Uh. Toys on lease too uh, Made your whole year in a week too yeah. Made me out of your loop too uh, Side, side, out of your loop too House uh. so empty, need a centerpiece 20 racks, a table come from ebony Cut that out, into skinny pieces Then she clean up with her face, but I love my baby You talking money, need a hearing aid You talking about me, I don't see a shade Switch out my side, like to get me Switch out my car, if I kill any pain you Stop looking lavish. Star Trek groove in the Wraith of Con. Girls get loose when they hear the song. 100 on the dash, get me close to God. We don't pray for love, we just pray for cause. House so empty, need a centerpiece. 20 racks a table cut from ebony. Cut that ever into skinny pieces. Then she clean up with her face, when I love my baby. You talking money, need a hearing aid. You talking about me, I don't see the shade. Switch on my side, I take any lane I Switch on my call, I kill any pain I... አቤል ተስፋይን ወይም ደ ዊኬንድ ደ ስታር ቦይ የተሰኘውን አዲሱን ከአልበሙ ላይ አዲስ ዘፈን ነበር ያሰማናችሁ። አሁን ወደ ሌላ ዘገባ እናልፋለን። የአፍሪካ ጥናቶች ማህበር 59ኛ ዓመታዊ ስብሰባ ባሳለፍ ነው ሳምንት ለሶስት ቀናት በዋሽንግተን ዲሲ ተካሂዶ ነበር። በዚህ ጉባኤ ላይ ከተለያዩ የአፍሪካ ሀገራት የተውጣጡ በውጭ የሚኖሩ አፍሪካውያን እና በአፍሪካ ጉዳይ ላይ ጥናት የሚያደርጉ የሌሎች ሀገራት ዜጎች፣ ምሁራን እና የፖለቲካ ሰዎች የጥናታዊ ጽሑፋቸውን ለውይይት አቅርበው ነበር። ኢትዮጵያን የተመለከቱ ጥናቶች የቀረቡበት የፓናል ውይይቶችም ቀርበው ነበር። የአፋን ኦሮሞ ዝግጅት ክፍል ባልደረባችን ትዕግስት ገሜ በስፍራው ተገኝታ ያጠናቀራቸውን ዘገባ እናስደምጣችሁ። ከወትሮ በተለየ መልኩ የአህጉሪቷ ልጆች ጥናታቸውን በማቅረብ በሰፊው ተሳትፈውበታል በተባለለት ዓመታዊ የአፍሪካ ጥናቶች ማህበር ስብሰባ ላይ ያልተዳሰሰ ርዕስ አለ ለማለት ያዳግታል። ከስደተኞች ጉዳይ እስከ የአየር ንብረት መቀየር፣ የዶናልድ ትራምፕ የአሜሪካ ፕሬዚዳንት ሆኖ መመረጥ፣ ዶናልድ ትራምፕና አፍሪካ የሚል ፓናል፣ ስነ ጥበብ፣ የሴቶች ጉዳይ እንዲሁም ሌሎች ርዕሶች ላይ ምሁራን ጥናታቸውን አቅርበው በሰፊው ሲወያዩበት ሰንብተዋል። አፍሪካ ናው ማህበሩ ዘንድሮ የጀመረው አዲስ መድረክ ነው። ይህ መድረክ የተዘጋጀበት ዓላማም በአህጉሪቷ አስፈላጊና አንገብጋቢ ጉዳዮች ላይ የተደረጉ ጥናቶች ማህበሩ ከዚህ በፊት በሰጠው የፕሮፖዛል ማስገቢያ ጊዜ ላይ ያልገቡ የጥናት ርዕሶችን ለመድረክ ለማብቃት የተመቻቸ ነው። ኢትዮጵያን የተመለከቱ ዋና ዋና ፓናሎችን በዚህ መድረክ ላይ ነው የቀረቡት። በአፍሪካ ናው መድረክ ላይ ለዚህ ዓመት የኢትዮጵያ የፖለቲካ ቀውስ ምክንያቶች ምንድናቸው? ናቸው በአገሪቷ የታወጀው የአስቸኳይ ጊዜ አዋጅስ ምን ይመስላል በሚሉ ርዕሶች ላይ ያተኮረው ከቀረቡት ፓናሎች አንዱ ነው። የፓናሉ ሰብሳቢ በዌስተርን ሚችገን ዩኒቨርሲቲ መምህር የሆኑት ፕሮፌሰር ሲሳያ ሰፋን ስለ ፓናሉ ጠይቄያቸው ነበር። ፖለቲካል ክራይስስ ወይም ኢመርጀንሲ ተብሎ በመጣው አዋጅ ላይ ፕሮፖዝ አረኩ ሰዎች እንድንነጋገር። ከኢመርጀንሲ በኋላስ በኢመርጀንሱ ጊዜ እንዴት ነው ምን አይነት የሰዎች መብት በኮንስቲቱሽን ራሱ የገቨርንመንት ኮንስቲቱሽን ሰዎች ቢታሰሩ የሁሉ ብሲታሰር እሱ ራሱ ክሪሚናል ነው። በነሱ ሜጀር ኮንስቲቲዩሽናል ቫዮሌሽን ነው። ችግሩ ይሄ ነው። ዋናው ኢትዮጵያ ገቨርንመንት ማድረግ ያለበት ሪፎርም ማድረግ ያለበት ሲግኒፊካንት ፖለቲካል ኢኮኖሚክ ሪፎርም ወደ ኢንክሉሲቭ መሄድ አለበት እና ሰዎችን እውነት ስለተናገሩ በተለያዩ እንትን ሎዎች ሪፕሬሲቭ ሎዎች አለማሰር ለኦፖዚሽኑ ፖለቲካል ስፔስ መስጠት እና በፒስፉሊንት መምራት። መፍትሄው መነጋገር ነው፣ ስፔስ መስጠት ነው ለሰዎች። ፍራት ከኦፖዚሽን ከራሳቸው መንግስቱ ራሱ ፍራት ነው አሁን ብዙ። ስለዚህ ፍራት እንዲጠፋ ወደ ሰላም እንዲሄድ እውነት እንዲናገር መንግስትም እውነት እውነቱን እንዲናገር ሪል ሪኮንሲሊየሽን የለም። ይህን ህዝብ ሰማንያ ኤትኒክ ግሩፕ ያለው ይሄ ለብዙ ጊዜ የኖረ ተያይዞ የኖረ ስሩ ማሬጅ ስሩ አዳፕሽን ስሩ ማይግሬሽን የማለም ሰው ዲቫይን ማድረግ አይቻለም። ስለዚህ ወደዛ እንዳንሄድ እንግዲህ የአፍሪካ ጥናቶች ተቋም ሀምሳ ዘጠነኛ አመቱ ነው። ሌሎችን ምሁራን ሳነጋግር ሰሞኑን ኢትዮጵያውያን ብቻ ሳይሆን ኤርትራውያንም ሌሎች ሀገሮችም የሚመጡት ዘንድሮ የአፍሪካ ተወላጆች ተሳትፎ ጨምሯል። በፊት ሲመሰረት ጀምሮ በታሪክ በብዛት የሌላ ሀገር አፍሪካዊ ያልሆኑ ሰዎች ናቸው ስለ አፍሪካ ሲያጠኑ የነበረው ይባላል። ኢትዮጵያውያን ተሳትፎስ በተለይ ወጣቶች እንዲመጡ ማድረግ ላይ ምን አይነት ሪሊ በተለይ ወጣቶቹ ነው። ኔክስት ታይም ወጣቶቹ መነጋገር አለባቸው። የኢትዮጵያ ወጣት ነው የኢትዮጵያን ፌት የሚወስነው ነው። ሰቨንቲ ፐርሰንት ከኢትዮጵያ ሕዝብ ወጣት ነው። ይሄ ሂውጅ ነው። ይሄን ወጣት ማስተማር አለብሽ። የሀገሩን ሪል የሆነውን ታሪክ የወደፊት ምንም ፖቴንሻልም የሀገሪት ፖዘቲቭ ትመስጠት አለብሽ። ትምህርት ዋና ነው ፕሮፓጋንዳ አይደለም። ሌላኛው የዚህ ፓናል ተሳታፊ የነበሩት በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር ዴቪድ ሺን ናቸው። የኢህአዴግ መንግስት ስልጣን ከያዘ እንዲህ አይነት ፈተና ገጥሞት አያውቅም ያሉት አምባሳደር ሺን ምክንያቱን ሲተነትኑም የአሁኑ ሁኔታ የተለየ ነው። ህዝባዊ ተቃውሞ ነው መነሻው ኦሮሚያ ሆኖ በሌሎች የአገሪቱ ክፍሎችም ተስፋፍቷል። የተመራው እንደ አውሮፓ አቆጣጠር ከ2005 ምርጫ በኋላ እንደ ተካሄዱ ተቃውሞዎች በፖለቲካ ፓርቲዎች ሳይሆን በየአካባቢው ቅሬታ ባላቸው ግለሰቦች ነው። የኢህአደግ መንግሥት ሰዎች ያላቸውን ሐሳብ በነጻነት እንዲገልጡ አይፈቅድም። የዛሬው የፕሬስ ነጻነትና ግልጽነት እኔ አምባሳደር በነበርኩበት እንደ አውሮፓ ቆጣጠር በ1996 እስከ 1999 ካለው ጋር ሲታያይ በጣም ያነሰ ነው። በዚህ ዓመት የተደረጉት ተቃውሞዎች ኢህአደግ ባለፉት 15 ዓመታት ጥሩ የኢኮኖሚ እድገትና መሰረተ ልማት አስመዝግበዋል እያልን ነው። ጥያቄው ግን ይሄ የተገኘው ወይም የተመዘገበው እድገት አርሶ አደሮችንና ወዛ አደሮችን ተጠቃሚ አድርጓል ወይ ነው። ከዚህም በተጨማሪ የመልካም አስተዳደር እጦት፣ ሙስናና የወጣቶች ስራ ማጣት ሀገሪቷ ለገባችበት ችግር መንስኤ ናቸው ያሉት አምባሳደር ሺን ይህን ሁሉ ችግር እንዲባባስ የሚያደርግ ሌላ ባህል አለ ያሉትን አብራርተው ወደ መፍትሄ አቅጣጫ ለመሄድ መጀመሪያ መወሰድ አለበት የሚሉትን እርምጃ አብራርተዋል። ስ እነዚህ ሁሉ ችግሮች የተባባሱበት ምክንያት እዚህ ያላችሁ ሰዎች ላትስማሙ ትችላላችሁ። እኔ እንደ ታዘብኩት ደጋ ነዋሪ ኢትዮጵያውያን ዘንድ ኮምፕሮማይዝ ማለት መቻቻል የሚባል ነገር የለም። መቶ በመቶ አንድን ነገር ካልደገፍክ ሙሉ በሙሉ እንደ ተቃወምክ ነው የሚወሰደው። መሃል ቦታ መገናኘት የሚባል ነገር የለም። ይሄ ልዩነቶችን ለመፍታት በጣም አስቸጋሪ የሆነ ሁኔታ ውስጥ ይከታል። ወደ መፍትሄው ስንሄድ የኢህአደግ መንግሥት የምርጫ ቦርድ አሰራርን እንደሚያሻሽል አሳውቋል። እኔ እንደ የውጭ ሰውና የኢትዮጵያ ወዳጅ ወይም ጓደኛ የምመክረው የኢህአደግ ተቃዋሚዎችም ሆኑ ደጋፊዎች መንግሥት ቃል የገባውን የምርጫ ቦርድ አሰራር ማሻሻል ሥራ ላይ እንዲያውል ጫና ማድረግ እንዳለባቸው ነው። ሌላኛው በዚሁ በኢትዮጵያ የፖለቲካ ሁኔታ ዙሪያ ያተኮረው ፓናል የኦሮሚያ ተቃውሞ የኢትዮጵያን የፖለቲካ ምህዳር መቀየር ላይ የተጫወተው ሚና የሚል ነበር። አምስት በኦሮሞ ጉዳዮች ላይ ጥናት ያደረጉ ምሁራን ስራቸውን አቅርበዋል። ከአንድ ዓመት በላይ በኦሮሚያ ክልል በተከታታይ የተደረገው የሕዝብ ተቃውሞ የኦሮሞን ጥያቄ ወደ መሀል መድረክ ማምጣቱንና በኢትዮጵያ ጉዳዮች ላይ የሚደረጉ ውይይቶች አብይ ርዕስ እንዲሆን አድርጎታልም ብለዋል። ትግስት ገሜ ለዘገባው እናመሰግናለን። ወደ ሌላ ዘገባ ስንሻገር በአዲሱ የጤና ምርምር መሰረት በብዛትም ሆነ በትንሹ ማጨስ የሚያመጣውን የጤና እክል ተመሳሳይ ሆኗል። በቀን አንድ ሲጃራ ማጨስ ቢሆን የህይወት ዘመንን ያሳጥራል ነው የሚለው በቅርቡ የተደረገው ጥናት ውጤት። ማጨስን በማቆም ግን እድሜን ማራዘም ይቻላል። የቪዮይ ዘጋቢያችን ጄሲካ በርማን የዘገበችውን መስታወት አራጋው ታቀርበዋለች። ለአስርተ ዓመታት የተደረገው ይህ ጥናት የሲጃራን አደገኛነት አረጋግጧል። አንዳንድ ሰዎች በቀን የተወሰነ ምናልባትም አስር ወይም ከዛ ያነሰ ሲጃራን ማጨስ በጤና ላይ የሚያደርሰው ጉዳት በጣም አነስተኛ እንደሆነ ይገምታሉ። በሲጃራ ምክንያት የሚከሰቱ በሽታዎች እንደ ሳምባ ካንሰርና ከልብ ጋር የተያያዙ ህመሞች የሚይዟቸውም አይመስላቸው። የዩናይትድ ስቴትስ ብሔራዊ የካንሰር ጥናት ማዕከል ሊቃውንት እንዲህ አይነቱን ግምት ይነቅፋሉ። አነስተኛ ሲጃራ ማጨስ ጤና ላይ የሚያስከትለውን ጫና የገመገሙ እነዚህ ሊቃውንት 300 ሺህ ጎልማሶችን ያሳተፈ ጥናት ነበር ያደረጉት። የስነ ህዝብ የጤና ተመራማሪ ማኪ ኢኖዎች አይ ናቸው በካንሰር የምርምር ማዕከል ይህንን ጥናት በቀዳሚነት ያካሄዱት። በጥናታችን መሰረት አንድ ሰው በረጅም የህይወት ዘመኑ በየቀኑ ከአንድ ሲጃራ በታች እንኳን ቢያጨስ እድሜው ከሚያጨሰው ጋር ሲነጻጸር በማጨሱ ምክንያት የህይወት ዘመኑ አንድ ነጥብ ስድስት ጊዜ ያህል ሊያጥር እንደሚችል ተረጋግጧል። በተለይም በየቀኑ ያለማቋረጥ ሲጃራን የሚያጨሱ ጎልማሶች እድሜ አጭሰው ከማያውቁት ጋር ሲነጻጸር የሚያጨሱት አንድ ነጥብ ዘጠኝ ጊዜ ያህል ህይወታቸው ሊያጥር እንደሚችልም ተረጋግጧል። መረጃውን አሁን አውጥቼ ማሳየት እችላለሁ። በስድሳዎቹ ዓመታት የዕድሜ ክልል ውስጥ ሆናችሁ እንኳ ማጤስ ብታቆሙ በህይወት የምትኖሩበትን ጊዜ ማራዘም ትችላላችሁ። በፍጥነት ሲጃራን ማጨስ ማቆም የተሻለ መሆኑን ጥናቶቹ እንዳረጋገጡ ሱስን ለማቆም መቼም ዘገየ እንደማይባል ኤድልማን ተናግረዋል። ፕሮግራማችን ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሶን፣ በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን መስታወት አራጋውና ጽዮን ግርማን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። ፕሮግራሙን የመራልን ሞክቢል ያብሮ ነው። ሙዚቃውን በመምረጥ ዲጄ ፋክሶ አብሮን ነበረ። ከጥላሁን ገሰሰ ዘፈን ጋር እንተዋችሁ። መልካም ምሽት። መልካም ምሽት የተመሳከለ I wish you a good day. I ai gialp peşim mai landice すっかる。